ፕሬዚደንት ዶናልድ ትራምፕ የሚያስከስስና ከስልጣን የሚያስነሳ ጥፋት ፈጽመው እንደሆነ በተወካዮች ምክር ቤት የተጀመረውን ምርመራ ተቋሚ ቅርጽ ለማስያዝ የታሰበ ድምፅ ትላንት በምክር ቤቱ ተሰጥቷል። የሁለቱም ፓርቲዎች አባላት ወገን ለይተው ነው ድምፅ የሰጡት። የምርመራው ሂደት ከእንግዲህ በይፋ እንደሚቀጥል አፈጉባኤዋ ናንሲ ፔሎሲ አስታውቀዋል። የተወካዮች ምክር ቤት ሪፖርተራችን ካትሪን ጊብሰን ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። በአሁኑ ጊዜ የዩናይትድ ስቴትስ ምክር ቤት አባላት በፕሬዚደንት ትራምፕ ጉዳይ ምክንያት እጅግ የተከፋፈሉበት ታሪካዊ ጊዜ ነው ተብሏል። የሪፐብሊካን ፓርቲ አባላት ሙሉ በሙሉ ፕሬዝደንቱን ከስልጣን ለማንሳት የሚካሄደውን ምርመራ ተቃውመዋል። ዴሞክራቶች ደግሞ ያለ ሁለት የፓርቲው አባላት ምርመራውን ደግፈው ድምፅ ሰጥተዋል። ፕሬዝደንት ትራምፕ ዩክሬንን የፖለቲካ ተቀናኛቸው ጆ ባይደንና ልጃቸውን ካልመረመርሽ በማለት ዩናይትድ ስቴትስ ለመሳሪያ ግዢ የሰጠቻትን በሚሊዮኖች የሚቆጠር እርዳታ እንደ መያዣ ይዘው ሲጫኗት ነበር የሚለውን ውንጀላ ዴሞክራቶች በዝግ ስብሰባ ለሳምንታት ከመረመሩ በኋላ ነው ትላንት የድምፅ አሰጣጡ ይፋ የሆነው። ፕሬዝደንት ትራምፕ ስልጣን እንዲለቁ ከተጠየቁ የአሜሪካ ፕሬዝደንቶች አራተኛው እንዲሆኑ ውሳኔ ያደረግነው እንዲሁ በቀላሉ አይደለም ብለዋል የምክር ቤት አፈ ጉባኤ ናንሲ ፕሎሲ ጥያቄ ውስጥ የገባው ዲሞክራሲያችን ነው። ስለምንድን ነው እየታገልን ያለ ነው? የህዝባችንን ዲሞክራሲ ከጥቃት እየተከላከልን ነው። የድምፅ አሰጣጡ ወዲያው እንደተጠናቀቀ ፕሬዝደንት ትራምፕ ምርመራውን ላም ባልዋለችበት ኩበት ለቀማ ሲሉ በትዊተራቸው ውድቅ አድርገዋል። ፕሬዝደንቱ ስልጣን እንዲለቅ ምርመራ ማካሄድ ከፖለቲካ ተነጥሎ አይታይም ለሚለው ትችት ዴሞክራቶቹ የምክር ቤት ተወካዮች እንደመሆናችን ምርመራው ከኃላፊነታችን አንዱ ነው ይላሉ። የፕሬዝደንቱ ደጋፊዎች የሆኑ የምክር ቤት አባላት እርሳቸውን ከስልጣን ለማንሳት የሚደረገው ምርመራ ሚዛናዊነት የጎደለው እጅግ ወገንተኛ ነው ይላሉ። ምክር ቤቱ በኅዳር ወር የመጀመሪያ ሳምንት ማብቂያ ላይ በጉዳዩ ላይ በይፋ የምስክርነት ቃል መስማት ይጀምራል። ከዚያ በመቀጠል ፕሬዝደንቱ ከስልጣን እንዲወገዱ የቀረበው ረቂቅ ሕግ ላይ ድምፅ ይሰጣል። ብዙሀኑን ድምፅ የያዘው የተወካዮች ምክር ቤት በከፍተኛ ድምፅ እንደሚያጸድቀው ይታመናል። ሪፐብሊካውያን ብዙሀን የሆኑበት የህግ መወሰኛው ምክር ቤት ግን ሕጉን ውድቅ ያደርጋል ተብሎ ይጠበቃል። አመሰግናለሁ ትዝታ። ኢምፒችመንት አንድን ፕሬዚደንት ወይም ከፍ ያለ ችሎታ ያለውን ባለሥልጣን ወይም ዳኛን ከሥራው ለማንሳትና ለመክሰስ ወይም ለመክሰስና ከሥራው ለማንሳት የሚያስችል የሕግ ሂደት ነው። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ዶናልድ ትራምፕ ላይ የከፈተውን ሊያስከስስና ከሥልጣን ሊያስነሳ የሚችል ጥፋት ፈጽመው እንደሆነ የሚመረምርበትን ሂደት ሕጋዊ ገጽታ ለማስያዝ ወይም የሕግ መሠረት ለመስጠት የታለመ ድምፅ ነው በተወካዮች ምክር ቤቱ ትናንት የተሰጠው። በሕግ መምሪያው ይህ የአሁኑ የምርመራ ሂደት የተከፈተው ፕሬዚደንት ትራምፕ ከዩክሬን መሪ ጋር አድርገውታል በተባለው የስልክ ንግግር ወቅት አንዳች አግባብ ያልሆነ ቃል ተለዋውጠዋል ሲል ውስጥ አዋቂ ምንጭ ሹክ ያለውን መረጃ ለማጣራት ነው። ምርመራው እንዲጀመር ባለፈው መስከረም 13 በይፋ ያወጁት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ በሂደቱ ላይ የሕግ መምሪያውን ድምፅ እንዲያሰጡ ሕገ ወጥ እንቅስቃሴ እያሉ ሲጠሩት ከቆዩት ከሪፐብሊካን እንደራሴዎች ሲደረግባቸው የነበረውን ግፊት ችላ ብለው ለሳምንታት ቆይተዋል። በእርግጥ ይህ ዐይነቱ ምርመራ እንዲከፈት የሚያዝ ቃል በሕገ መንግሥቱም ይሁን በምክር ቤቱ ደንቦች ላይ አልሰፈርም። አፈጉባኤዋ ግን ጉዳዩን ተቋማዊ መሠረት ለማስያዝ ወሰኑና የተጠየቀውን አደረጉ። ትናንት ጥቅምት 20 2012 ዓ ም ለሙሉ ምክር ቤት ድምፅ አቀረቡት። የዚህ ድምፅ ውጤት የእማኝነት ቃሎች በአደባባይ እንዲሰጡ ለማድረግና ምክር ቤቱ ምስክር ሊሆኑ ይችላሉ ወይም ነገር ያውቃሉ የሚላቸውን ሁሉ የሚጠራበትን አካሄድ ይደነግጋል። የውሳኔ ሐሳቡ የተወካዮች ምክር ቤቱ ፕሬዚደንቱን መክሰስ የሚያስችሉ አንድ ወይም ሁለት አንቀጾችን ወይም ድንጋጌዎችን ሐሳቦች ለማቅረብ ሲወስን የሚጠቀምበትን ሪፖርት የዳኝነት ጉዳዮች ኮሚቴው እንዲያረቅ ወይም እንዲያወጣ ስልጣን ወይም አቅም የሚሰጠው ነው። የፕሬዚደንቱ የሕግ ቡድንም መከላከያና መሟገቻዎቹን ለእማኞችም መስቀለኛ ጥያቄዎችን በቀጥታ እንዲያቀርብ እድል ይሰጠዋል። የውሳኔው ሰነድ በሌላ በኩል ግን ዋይት ሐውስ ከምክር ቤቱ ጥሪዎችና ጥያቄዎች ጋር አልተባበርም በማለቱ እንዳይቀጥልም ያከብድበታል። ለእማኝነት የሚጠሩ ሰዎችንና ባለሥልጣናትን እንዳይሄዱ ወይም በየኮሚቴው ፊት እንዳይቀርቡ መከልከልን ወይም ሰነዶችን አላቀርብም ማለትን ከእንግዲህ ለፕሬዚደንቱ አዳጋች ያደርጋል። የቀረቡትን የውሳኔ ሐሳቦች ፍትሐዊነት የራቃቸው እያለ ዋይት ሐውስ ሲነቅፋቸው ቆይቷል። ሪፐብሊካን እንደራሴዎችም በዚህ የኢምፒችመንት ወይም ፕሬዚደንቱን የመክሰስና ከሥልጣን የማስነሳት ሐሳብ ደስተኞች አይደሉም። የዴሞክራቶቹ ሐሳብ ከዚህ የአውሮፓ ዓመት ማብቂያ በፊት እንዲያውም ምናልባት ዛሬ በተጀመረው ወርሃ ኖቬምበር መጨረሻ ላይ በፕሬዚደንቱ ላይ ክስ መመስረት ነው እንዲህ ዐይነቱን ክስ የመዳኘት ሕገ መንግሥታዊ ሥልጣን ያለው የጠቅላይ ፍርድ ቤቱ ዋና ዳኛ በሚገኙበት የሕግ መወሰኛ ምክር ቤቱ ነው ውሳኔው ይግባኝ አይጠየቅበትም ከሕግ መወሰኛው ሁለት ሦስተኛው ከተስማማ ብቻ ፕሬዚደንቱ ሥራውን እንዲያቆም ይደረጋል የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የኢምፒችመንቱን ሐሳብ ሂደትም በሚቃወሙት ሪፐብሊካን እንደራሴዎች አብላጫ መቀመጫ የተያዘ ነው። ተጨማሪ የኢምፒችመንት ሂደት ዝርዝር ማብራሪያዎችንና የሕግ ትንታኔዎችን እያዝንላችሁ እንመለሳለን።